እስካሁን የተቋጨው ሊያልት የያዘለት የብሪታንያና የአውሮፓ ህብረት ፍቺ ውዝግቡ እንደቀጠለ ነው። ብሪታንያኑም በቅጡ ሳይረዱ ድምፅ የሰጡበት ውሳኔ የሚያስከትለውን የኑሮ ጫና ማየት ጀምረዋል። ማክሰኞ ጠቅላይ ሚኒስትር ቴሬዛ ሜ ሀገሪቱ ከህብረቱ ጋር የምትለያይበትን የመጨረሻ ሰነድ ከሙሉ ቀን ክርክርና ውይይት በኋላ የታላቋ ብሪታንያ ፓርላማ አባላት የመጨረሻ ድምፃቸውን እንዲሰጡበት ያቀርባሉ። ይህ የትንሿ ትልቅ ደሴት ሀገር ከተቀረው 27 ሀገራት ጋር ላለፉት አራት አስርት ዓመታት የነበራትን ህብረት ለቃ ለመውጣት የሚደረገው ድርድር የተሻለ ሀሳብ ከማቅረብ ልዩነት ተሻግሮ አሁን ጣት መጠቋቆም ጀምረዋል። ትላንት የአውሮፓ ህብረት ተወካይ ብሪታንያ ከህብረቱ ያለ ስምምነት ብትወጣ ለሚፈጠረው ቀውስ ምክንያቱ ጥፋቱ የቴሬዛ ሜይ ነው ሲሉ፣ ሜይ በበኩላቸው የአውሮፓ ህብረት ተጠያቂ ነው ሲሉ፣ ለሚከተለው ቀውስ እሳቸውና ሀገራቸው ከደሙ ንጹህ ነኝ ባይነት ንግግራቸውን ትላንት አቅርበዋል። በተለያየ የቢዝነስ ስራ ላይ የተሰማሩ በለንደን የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ብሪታንያ ከአውሮፓ ህብረት ለመውጣት ከወሰነችበት ጊዜ አንስቶ ቀስ በቀስ የችግሩ ወላፈን እየደረሳቸው እንደሆነ ይናገራሉ። የብላክ ካብ የተሰኘ የታክሲ ስራ ላይ የተሰማሩት አቶ አህመድ ዱላ እንደገለጹልኝ በተለይ ለንደን ላይ የሆቴልም ስራ የታክሲም ስራ የሱቆችም ስራ ሲሞቅም ሲቀዛቀዝም በአንድ አይነት ሁኔታ ነው የሚታየው። ምክንያቱም ሰዎች ቱሪስቶች ስለሆኑ ስራውን በብዛት የሚያንቀሳቅሱት የቱሪስቶች ማነስ ከታየ የስራውን ማነስ ይታያል ማለት ነው። በኛ ስራ ላይ ደግሞ በተመለከተ ይሄ ብሬክሲት እንግሊዝ ከአውሮፓያን ዩኒየን በምትወጣበት ኒውስ ላይ ልክ እንደ ሬሴሽኑ ጊዜ ስራው ዝቅ እያለ የመሄድ አዝማሚያ ይታይበታል። በሳምንቱ መጨረሻ ከ አንድ ሺህ ሁለት መቶ በላይ የሚሆኑ በትናንሽ የንግድ ስራ ላይ የተሰማሩ ሰዎች ፊርማቸውን በማሰባሰብ ለከተማዋ የፓርላማ አባላት በማስገባት ጠቅላይ ሚኒስትር ውሳኔዋን ለህዝብ ድምፅ እንድታቀርበውና ህዝቡ ድምፅ እንዲሰጥበት ተማጽነዋል። የተለያየ አይነት ኮመንት ነው የምንሰማው በዲፕሎማት ደረጃ ሲቪል ሰርቫንት የመንግስት ሰራተኛዎች ማለት ነው በእነሱ ደረጃ ያሉ ሰዎች ናቸው እኛን ሰርቪስ የሚጠቀሙት። ሁሉም የተለያየ አይዲያ ነው ያለው። ብዙ ሚድል ክላስ ወይም ደግሞ ይሄ ወጣቱ አሁን ግራጅዌት አድርጎ ስራ የጀመረው መውጣትን አይፈልግም። አሁን እንደገና ምርጫ ቢፈቀድልም ከብረቱ ከህብረቱ ጋር መቆየትን እንመርጣለን እመርጣለው ብዬ ነበረ መርጠው የማለት አዝማሚያ ሁሉ ሰምቻለሁ። ሌሎቹ ደግሞ ያው የሚያውቁትን የሚያውቁት ሀብታሞችን ወይም ደግሞ ከፍተኛ ባለስልጣናቶችም ቁጥራቸውን ብዙ ባይሆን ትንሽ አውርቻለሁ፣ ግን መውጣት አለብን መውጣት ነው የሚለው ነው። ከሶስት ሳምንት ያነሰ ጊዜ ለቀረው የመለያያ ቀን በመጪው ሳምንት መጀመሪያ የሚሰጠው ድምፅ ወሳኝ ነው። የፓርላማ አባላት ብሪታንያ ያለ ስምምነት ከህብረቱ ትውጣ የሚለውን በአብላጫ ድምፅ ከተቀበሉት ታላቋ ብሪታንያ ከአውሮፓ ህብረት ከሶስት ሳምንት ባነሰ ጊዜ ውስጥ ማለት ነው ከህብረቱ ትውጣለች። ይህ ካልሆንና በስምምነት መለያየቱን ከመረጡ ደግሞ ብሪታንያ ቀኑን ለማራዘም ተጨማሪ ጊዜ የአውሮፓ ሕብረትን ትጠይቃለች። ያም ሆኖ ከወዲያኛው ወገን የአውሮፓ ሕብረት ብሪታንያ አሳማኝ ምክንያት ይዛስ ካልቀረበች ድረስ ይህ የጊዜ ማራዘም ጉዳይ የማይታሰብ ነው ሲሉ ተደምጠዋል። ለዲደብሊው ራዲዮ ሀና ደምሴ ለንደን።